ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የዕለተ ሐሙስ ጥቅምት 10 2015 ዓ.ም የጋቢና ቤ መሰናዶ ከአሁን ሰዓት ጀምሮ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ወደ እናንተ ይደርሳል። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ብዙዎቻችንም እንደምናውቀው ሜዲካል ስኩል በጣም ከባድ ነው። በጣም ፈታኝ ነበር። በዛውም ውስጥ ደግሞ ትክክለኛ የወደፊቱን የኔን ማንነት አንጽዋል ብዬ አስባለሁ። የሰማችኋቸው በሐዋሳ ዩኒቨርስቲ መምህር የሆኑትን ዶክተር በዛብህ ብርሃኑን ነው። የሥነ ጥበብና ሕክምናን አንድ ላይ በማድረግ አዋህደው እየሰሩ ይገኛሉ። የምሽቱ እንግዳችን ናቸው። በሌላ በኩል ደግሞ ኢትዮጵያውያን የንግድ ማህበረሰብ ከትውልድ ኢትዮጵያውያን ሸማቾች ጋር ለማስተዋወቅ ያለመ ሜድ ኢን ኢትዮጵያ የተሰኘ we የንግድ ትርኢት ከሰሞኑ በቨርጂኒያ አሌክዛንድሪያ ግዛት ተካሂዷል ይህንን ትርኢት ተካፍለናል ለምሽቱ ወደ እናንተ የምናደርስችሁ ይሆናል ቴክኖሎጂና ሙዚቃ ሰዓት እንዳፈቀደ ወደ እናንተ ከምናደርሳቸው ጥንቅሮች መካከል ናቸው አብራችሁን ተሆኑ ዘንድ በአክብሮት እንጋብዛለን ኤደን ገረመው መሰናዶን እየመራው ኤልያስ አስማረ በቅንብሩ ቆንጅታዬ በምሽቱ ዋና አዘጋጅነት አባየው ገበያ ደግሞ ዲጂታል ሊድ ና ዌቡን በመምራት ከተለያዩ የአሜሪካ ድምጽ። ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን መሰናዶን ወደ እናንተ በማድረስ እንተጋለን። እናንተም አብራችሁን ታመሹ ዘንድ በአክብሮት ጋብዛል። ዶክተር በዛብህ ብርሃኑ የዘንድሮ የጅማ ዩኒቨርሲቲ ኢንተርን ሲሆኑ ሶስት የተለያዩ መጽሐፍትን አሳትመዋል። ዘጠነኛው ሺህ የተሰኘውን ጨምሮ ሌሎች የተለያዩ የቴሌቪዥን ድራማዎችንም ደርሰዋል። በማዕረጋቸው የተነሳ አንቱ ተባሉ እንጂ እኚህ ዶክተር ወጣት ናቸው። በዴስ ቲቪ የቀረበ ክሬዚ የተሰኘ ሲትኮምም ጽፈዋል። አሁን ደግሞ ፊሽካዎቹ የተሰኘ ስም የተሰጠው ድራማ በአርትስ ቴሌቪዥን ላይ እያቀረቡ ይገኛሉ ኪነ ጥበብና የሕክምና ሳይንስን አጣምረው አርት ቴራፒ ወይም የሕክምና ዘዴ የተሰኘውን ለመተግበር ህልም እንዳላቸው ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብዶስ ከእሳቸው ጋር ቆይታ አድርጓል። ዶክተር በዛብህ ብርሃኑ በጅማ ዩኒቨርሲቲ የሕክምና ትምህርት ክፍል ኢንተርን ነው። ዶክተር በዛብህ በሲዳማ ክልል ገጠሪቱ አርቤ ገውና ወርዳ ተወልዶ በሐዋሳ ከተማ ያደገም ዩኒቨርሲቲ እስኪገባ ድረስ ያለውን ትምህርቱንም በዚሁ በሐዋሳ ከተማ የተማረም አሁን የህክምና ባለሙያም ደራሲና የኪነ ጥበብ ሰው የሆነም ሐያዎቹን ገና ያልጨረሰ ወጣት ነው። የይሁዳ ገመድ የተሰኘም የግጥም መድብል የንቡ እምባዎችና ሀን መሳብ የተሰኙ መጻሕፍትንም ጽፎ አሳትሟል። ዘጠነኛው ሺን ጨምሮ አሁን ደግሞ በአርትስ ቴሌቪዥን እየቀረበ ያለውን ፍሽካዎቹ የተሰኙና ሌሎችም ተከታታይ የቴሌቪዥን ድራማዎችን ጽፏል። በዲስቲቪ የቀረበ ክሬዚ የተሰኘ አጭር ሲትኮም ደርሷል። ዶክተር በዛብን መጀመሪያ የጠየኩት የጅማ ዩኒቨርሲቲ የሰባት ዓመታት ቆይታ ምን እንደሚመስል ነበር። ብዙዎቻችንም እንደምናውቀው ሜዲካል ስኩል በጣም ከባድ ነው። በጣም ፈታኝ ነበር። በዛውም ውስጥ ደግሞ ትክክለኛ የወደፊቱን የኔን ማንነት አነጽዋል ብዬ አስባለሁኝ። ና ያው ትንሽ ያዝ ያደርጋል ቢሆንም ከእግዚአብሔር ጋር ታወቻለሁ እያስባለሁ ስታስታውቀኝ አርቱ ላይም እንዳለ። ሁለተኛ ደግሞ መጽሐፍ ጭምር እንደምትጽፍ ነግረኛል። እና እስቲ መጀመሪያ ስለ መጽሐፎች ምን ያህል መጽሐፍ ጽፋል? ሳፍ እንዴት በቃ ልክ ወደ ዩኒቨርሲቲ ከገባው በኋላ ፈርስት ር እያለው የመጀመሪያ መጽሐፊን አስመረኩኝ። የይሁዳ ገመድ ይሰኛል። የግጥም መድብል ነው። ከሱ ከግጥም መጻፉ በኋላ ወጎችንና አጫጭር ልብ ወለዶችን የያዘ የአነቡንባዎች የተሰኘ ሁለተኛ መጽሐፌን ለማሳተም በቃው። በዚህ ሂደት ውስጥ ያው ቲያትሮችን፣ ድራማዎችን የቴሌቪዥን ስራዎችንም መሞካከር ጀመርኩኝ። ከዛ በቀጥታ የገባሁት ዘጠነኛው ሺህ ሲትኮም ላይ ነው። እሱ ላይም ወደ ከሰላሳ በላይ ኤፒሶዶችን ጽፌ ያለው እንዲሁም ደግሞ ብዙዎቻችን የምንወደውን እና ከልጅነታችን ጀምሮ የምንከታተለውን ቤቶች ድራማ ላይም የተወሰኑ ኤፒሶዶችን ጻፍኩኝ። አንድ ስራ ደግሞ ደስቲቪ ላይ ክሬዚ የሚባል ሲትኮም አዘጋጀው። ከዛ በኋላ ከነዚህ ስራዎች በኋላ ወደ ሶስተኛ መጽሐፊን የገባሁት ሶስተኛ መጽሐፊን ቅርብ ጊዜ ነው ያስመረኩት። ሀን መሳብ ይሰኛል። እሱ ደግሞ አጫጭር ሀሳቦችን እና አጫጭር ልብ ወለዶችን የያዘ መጽሐፍ ነው። ልክ እሱ መጽሐፍ ከጨረስኩ በኋላ እንግዲህ የአሁኑ የመጨረሻ ስራዬ ፍሽካዎቹ የተሰኘ ተከታታይ ሲትኮም በአርቲስት ቴሌቪዥን ላይ የታየ ያለ ስራ እሱን ተመልካች አድርሽ ያለው እንግዲህ ቅድም አንተም እንዳልከው ሜዲካል ስኩል ውስጥ ሆኖ ይሄን ነገር መስራት ትንሽ ይከብዳል። ቢሆንም እኔ ሁሌም አንድ ነገር አስባለው፣ አርት አርትና ሜዲሲን የማይለያዩ የአንድ ሳንቲም ሁለት ገጽታዎች ይመስሉኛል። ርቶ ራሱ ጊዜ የሚፈልግ መጽሐፍ ጊዜ ይፈልግ አሁን አጫጭር ኤፒሶዶች ቢሆኑም እነሱን መጽሐፍ ጊዜ ይጠይቃል። እና እንዴት በቃ ጊዜ በዚህ ተማሪ ሆነ ትምህርትን የተከታተል እንዴት ነው መስራት ይቻል? እንቅልፍ ሰዓትን መሰዋት አለብህ። አንዳንዴ እንደ ወጣትም እንደ ሰውም ብዙ መዝናናት ሊያምርህ ይችላል። ከትምህርቱ ባሻገር እነዚህም ጊዜያቶች ብዙ ጊዜ ለዚህ ለስራ ነው የምጠቀመው። ላይክ አብዛኛውን ጊዜ ነገን በማሰብ ነገን የተሻለ ሰው ለመሆን ዛሬ ላይ ብዙ ዋጋ መክፈል እንዳለብኝ አስባለሁ። ግን በዚህ ውስጥ በጣም ብዙ ቻሌንጆች ነበሩ። ለምሳሌ የሆነ ሰዓት ላይ ትዝለኛል። ረጅም ሰዓት በመቀመጥ እንግዲህ ሰርጀሪ እስከመሰራት ድረስ ደርሼ ነበረ ሁለተኛ ሶስተኛ አመት ተማሪ እያለው። ምክንያቱም ሜዲሲን በራሱ ረጅም ሰዓት የሚያስቀምጥህ ነው። በሱ ላይ ደግሞ ብዙ ማንበብ፣ ብዙ መጻፍ እሱም ደግሞ ትንሽ ዋጋ ያስከፍላል እና። ዶክተር በዛቢ በስራዎቹ በገሃዱ ዓለም ያሉ ማህበራዊና ፖለቲካዊ እውነታዎችን በማንሳት ለመተቸትና ለመታዘብ ይሞክራል ብዙ ጊዜ ማህበራዊ ጉዳዮችን ማነሳለው ፖለቲካውንም አንዳንዴ ፍልስፍናውንም ለማንሳት ሞክራለሁ እስፔሻሊ የቴሌቪዥን ስራዎች ደግሞ ሲዌሽናል ኮሜዲ ስለሆነ ሲዌሽኑ ላይ ተመስርተን ነው ብዙ ጊዜ የምንጽፈው በአሁኑ ሰዓት ያለንበት ማህበራዊ ምን ይመስላል ፖለቲካው እንዴት ነው ኢኮኖሚው እንዴት ነው ማህበረሰቡ ምን አይነት ሁኔታ ውስጥ ነው ያለው ትዝብታችንን ነው የምናስቀምጠው ትዝብት ታስቀምጣለ ትችት ታስቀምጣለ ለዚህ እንደዚህ አይነት ሀሳቦችን የሚዳስስ ነው። በኢትዮጵያ የኪነጥበብ ኢንዱስትሪ ውስጥ ገና በወጣትነት ሰብሮ መግባት አስቸጋሪ መሆኑን የሚያምንበት ዶክተር በዛቢ የተጠቀመባቸውም ዘዴዎች ገልጿል። ቶሎ ለመውጣት በኢትዮጵያ በአርት ኢንዱስትሪ ግን እኔን ፈጣሪ ደርቶኛል ብዬ አስባለሁ። ፕላስ ደግሞ ውሎዬም ይመስለኛል። አብዛኛውን ጊዜ ቅድም እንዳልኩ እዛ ጅማ ሜዲካል ስኩል ውስጥም እያለው ከህክምናው ትምህርት ባሻገር ውሎ ከቲያትር አስተማሪዎች ጋር ነው ከነሱ ጋር ጋር ጊዜ አሳልፋለው። ስለ ስነ ጽሁፍ አወራለሁ፣ ስለ ጽሁፎች ያወራለሁ። በእነሱ በኩል ደግሞ ሰዎችን አገኛለው። ፕላስ ደግሞ በደንብ ጠቅሞኛል ብዬ ማስበው ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ስራዎችን ብዙ ጊዜ እጽፋለሁ እና ዘጠነኛው ሺ ሲትኮም ላይ ጆይን ያደረግኩት ሶሻል ሚዲያ ላይ በምጽፋቸው ጽሁፎች ነው። አብዛኛውን ጊዜ እኔ ሶሻል ሚዲያ ላይ ፖስት ማደርጋቸው ሼር ማደርጋቸው ሀሳቦች የሆነ ሰዓት ላይ ዘጠነኛው ሺ የጀመረ ጊዜ የምነሱ ሀሳቦች ናቸው እና ጆይን አድርገን የሚል ሀሳብ ከፕሮዲሰሩ እና ከክሪኤተሩ መጣ። እንጆይ አደረግኳቸው ማለት ነው ስለዚህ በቀላሉ እንዲገባ የጠቀመኝ ሶሻል ሚዲያን ለስራዎች መጠቀሜ ጠቅሞኛል ብዬ አስባለሁ አንደኛ ሁለተኛ ደግሞ አርት ውስጥ ካሉ ሰዎች ጋር ጥሩ ቀረቤታ ና ግንኙነት አለኝ።በተማርከው በተማርከው በሜዲሲን ዘርፍ ነው መቀጠል የምትፈልገው ወይስ አርት ውስጥ ነው የምትቀጥለው ምን አስባለሁ እኔ እንግዲህ ብዙ ጊዜ ማንሳት እንዳሳባለች ና አርት ቴራፒ ላይ የመስራት እቅድ አለኝ። በእኛ ሀገር ብዙ አልተለመደም አርት ቴራፒ። በስነ ጽሁፍ ወይም ደግሞ በአርት በስነ ጥበብ ሰውን የማከም ጥበብ። ለምሳሌ ብዙ ጊዜ ነጮች ይጠቀሙታል፣ በፔንቲንግ በስዕል ሰውን ያክማሉ። በሙዚቃ፣ በድራማ፣ በተለያዩ ስራዎች እሱ ላይ በደንብ ሁለቱንም ማገናኝቼ ለመስራት ፈልጋለሁ። ለወደፊት ወጣቱ ዶክተር በዛቤ መሰል ወጣቶች ተሰጥተዋቸውን ማውጣት እንዲችሉ ለኪነ ጥበብ ስራዎች እምብዛም የተመቸች አይደለችም የምትባለውን የሐዋሳን ከተማን ለአርት ስራዎች ምቹ ማድረግ እንደሚገባ መክሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም Gabi Naveoe. ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዳዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድ ምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናደው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ 202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ሬ እንግዲህ መደመጡን መታየቱን ይቀጥላል። በሳምንት ሁለት ቀን የቀጥታ የስልክ ውይይቶች አሉን። እዛ ላይ መሳተፍ የምትፈልጉ በቪያም ሀሪክ ፌስቡክ ገጻችን ላይ ኢንቦክስ ልታደረጉን ትችላላችሁ። ስልክ ቁጥራችሁን እየደወልን አስተያየታችሁን እንቀበላለን። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አሁን የምናልፈው ወደ ቴክኖሎጂ ዘገባ ነው። በዚህ ዘገባ ሚሼል ኩዊንን ራጮች በሚሮጡበት ጎዳና ላይ ስዕል እየሰሩ ነው ብላናለች፣ እንደሚከተለው አቀርብላችኋለሁ ብዙ ሯጮች ለሩጫ ከቤታቸው ሲወጡ ስለ ፍጥነታቸውና ስለሚሸፍኑት ርቀት ነው የሚያስቡት። ሌኒሞን ግን ለሩጫ ሲወጣ የሚሮጠውን መንገድ በካርታ ላይ ስለሚሰራው ምስል እያሰበ ነው የሚሮጠው። ሌኒሞን የሳን ፍራንሲስኮን ጎዳናዎች እንደ ስዕል ሸራ እየተጠቀምኩባቸው ነው ከአሰብከው ደግሞ ላቤ ቀለም ነው ማለት ነው። በዓለም ዙሪያ ያሉ ሰዎች ቴክኖሎጂ በፈጠረው የሳተላይት መንገድ አቅጣጫ መጠቆሚያ ወይም ጂፒኤስ እና የተለያዩ ሶፍትዌሮችን በመጠቀም የእግርና የብስክሌት ጉዟቸውን ይመዘግባሉ። እንደ ሞን ያሉት ደግሞ የሚሮጡት መንገድ ስለሚሰራው ምስል ያስባሉ። ይህንንም የሩጫ ስነ ጥበብ አሊያም የአቅጣጫ ስነ ጥበብ ጂፒኤስ አርት ሲሉ ይጠሩታል። ሞን ባወጣው ንድፍ መሰረት መስመሩን ጠብቆ ነው የሚሮጠው። ጌሪ ኮድሪ በብሪታንያ የሚኖር የብስክሌት ተጠቃሚ ሲሆን ይህንን መሰል ስዕል የሚሰሩ ሰዎችን ጉዞ ይመዘግባል። ያለፈው ዓመት ታዲያ በኮቪድ-19 የተነሳ የጂፒኤስ ስነ ጥበብ የጎላበት ነው ይላል። ዘንድሮ ደግሞ ስዕሎቹ ከዩክሬን ጋር ይያያዛሉ። ጌሪ ኮድሪ ለሩጫ ከመውጣቴ በፊት ንድፌን በካርታው ላይ አወጣለሁ። ከዚያ በቃ መሮጥ ነው ጡረታ የወጣው የቴክኖሎጂ ባለሙያ መሆን ባለፉት ሰባት ዓመታት ውስጥ በወር አንዴ እየሮጠ ስዕል ይስላል። የስዕል ሀሳቦቹንም ከእለት ተዕለት ይወቱ ወይም የሳን ፍራንሲስኮ ካርታ ላይ ለአንድና ለሁለት ሰዓታት ያህል ካፈጠጠ በኋላ እንደሚከሰትለት ይናገራል። ዛሬም የሮጠው በሰሜን ዋልታ ላይ የሚኖር ድብን በመሰለ ቅርጽ ሲሆን ማራቶን ነው። አቅጣጫ መቆጣጠሪያ ጂፒኤሱ የህንፃና የጎዳና ጠርዝን በመለየት እየተሻሻለ ቢሆንም ፍጹም ግን አይደለም ይላል። መሆን በቤት በተራራ በአጥር ወይም በግንብ መካከል አለማለፉን አስቀድሞ ማረጋገጥ ያስፈልጋል። አስቀድሜ ሩጫውን ከመጀመሪያ በፊት በካርታው ላይ የሚሰራ ምስል ምን እንደሚመስል እንደምፈልግ አውቃለሁ፣ ነገር ግን ሩጬን እስከምፈጽም ድረስ ምንም አላውቅም። ይህ የጂፒኤስ ስነ ጥበብ በቴክኖሎጂ ላይ የተመሰረተ ስነ ጥበብ ሲሆን ጥንቃቄ የተሞላበት እቅድና ምናብን ይሻል። የምናልፈው መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው። ኢትዮጵያውያን የንግድ ማህበረሰብን ከትውልድ ኢትዮጵያውያን ሸማቾች ጋር ለማስተዋወቅ ያለመ ሜድ ኢን ኢትዮጵያ የተሰኘ የንግድ ትርኢት ከሰሞኑ በዚህ በዩናይትድ ስቴትስ በቨርጂኒያ ግዛት አሌክዛንድሪያ ከተማ ተደርጓል። የንግድ ትርኢቱ ተሳታፊዎችና አዘጋጆች መሰል መርሃ ግብሮች በውጭ ሀገር የሚገኙ ኢትዮጵያውያንና ና ትውልድ ኢትዮጵያውያንን በንግዱ ዘርፍ ውስጥ ለማስተባበርና እንዲሁም ደግሞ ግንኙነታቸውን ለማጠናከርም የላቀ ሚና እንደሚጫወት ተናግረዋል። ሀብታሙ ስዩም የንግድ ትርኢቱን ተከታትሎታል። እንደሚከተል ይቀርባል። የዛሬው ቅዳሜ ገበያ እንደ ሀገር ቤቱ ገበያ በማለዳዋ ላይ አይደለም፣ በቨርጂኒያ ሰዓት አቆጣጠር አመሻሹን እንጂ። እንደ ተሳታፊዎችና አዘጋጆቹ ማብራሪያ ደግሞ ገበያው ምርቶችና አገልግሎቶች የሚተዋውቁበት ብቻ አይደለም፣ ንግድ ተኮር ሀሳቦችና ልምዶች በተሳታፊዎች መካከል የሚንሸራሸሩበት ጭምርም ነው። ብርቱካን በፈቃዱ ኦክሳት ሬዲንግን በመወከል በዚህ የተገኘች ወጣት የንግድ ባለሙያ ናት። እሸክላ ሳህኖችን፣ የቡና ማቴሪያሎችን እንዲሁም ወንበሮችን ፕላስ ደግሞ ብርጭቆዎችንና የሻወር ካርቴሎችን ሊቪንግሩም ካርቴሎችን እንዲሁም ደግሞ የጠረጴዛ አለባሶችን እናስመጣለን። እንዲሁም ከሀገርኛ የእጅ ስራዎች ደግሞ የተለያዩ ስፌቶች፣ የኤርትራ ሊሆን ይችላል ኢትዮጵያዊም ሊሆን ይችላል። እናም ደግሞ ቅመማ ቅመሞችን፣ ሽሮ፣ በርበሬ ጥራታቸው በጣም የጠበቀ ለተለያዩ ለሬስቶራንቶች፣ ለስቶሮች እንዲሁም ደግሞ ለግሮሰሪዎችን በማከፋፈል ላይ እንገኛለን። ሜድ ኢን ኢትዮጵያ በተሰኘው የንግድ አውደ ርዕይ ላይ የኢትዮጵያና ኤርትራ ባህላዊ ትውፊቶችን የሚያንጸባርቁ ምርቶችን ስታስተዋውቅ ያገኝናት ብርቱካን በዚህ መርሃ ግብር መሳተፉ ምን ፋይዳ እንዳለው ታስረዳለች። ወይል እጅግ በጣም ትልቅ አስተዋጽኦ አለው። ምክንያቱም አሁንኛ ይሄ የመጀመሪያ ኤግዚቢሽናችን ነው። በዚህ ኤግዚቢሽን ላይ ስንሳተፍ አንደኛ ካምፓኒ ለካምፓኒ እንተዋወቃለን እዚሁ ዲሲ ዲኤምቪ ኤሪያ ላይ ማን ምን አለ፣ ምን ይሸጣል፣ ምን እስከ ሀገራችን ይመጣል፣ ምን አይነት ኮምፒውተሮችስ አሉን ብለን ምንተዋወቅበት፣ ምንተያይበት፣ ምንመዛዘንበት ነው ሰው ትልቅ አስተዋጽኦ አለው። ይህንን መድረክ ያዘጋጁት ኖቫ ኮኔክሽን እና ሰንሰለት መልቲሚዲያ ናቸው። የሰንሰለት መልቲሚዲያው ቴዎድሮስ ለገሰ በንግዱ ማህበረሰብና በትውልድ ኢትዮጵያን መካከል ያለውን ግንኙነት ማሳደግ ከተፈለገ እንዲህ ያሉ የመታዋወቂያ መድረኮች የላቀ ሚና እንዳላቸው ያስረዳል። አንደኛ ለመደራጀት፣ ለመታዋወቅ ይረዳቸዋል። ምክንያቱም እንደ ማህበር ሲቋቋሙ ቻምበር ኦፍ ኮሜርስ እዚ አሌግዛንደሪያ ላይ እንዲቋቋም ነው ሀሳባችን። ስለዚህ እንደዚህ አይነት ነገሮች በመዘጋጀታቸው ከሲቲው ጋር ያለን ትስስር በደንብ ሰፊ ያደርገዋል፣ ጠበቅም ያደርገዋል። ስለዚህ የነጋዴው ማህበረሰብ አያወጣም፣ እንደምታውቀው ግን መቶ እንደዚህ ቢለመድ ራሱ ለማህበረሰቡ ያለውን ምርት በአመት አንድ ጊዜ እንኳን በስቶክ ፕራይስ ዝም ብሎ በሆልሴል ቢሸጥለት አንደኛ ህዝቡም ደስ ይለዋል የተወሰነ ነገር ጥቅም ያገኛል። ሁለተኛ ለነጋዴዎቹም የተወሰነ ነገር አደረጉ፣ ለኮሚኒቲያቸው መልሰው ሰጡ፣ ትርፋቸውን ሼር አደረጉ ይባላል። ስለዚህ እንደዚህ አይነት ነገር ለማድረግ በጣም ወሳኝና አጋዥ ነው። ከሲቲዩም ጋር ተጽዕኖ ለማድረግ በንግዱ ማህበር ገንዘብ መጠየቅ ቢያስፈልግ፣ ብድር መጠየቅ ቢያስፈልግ እንደዚህ አይነት ዝግጅት ላይ ትልቅ አድርጎ መሰባሰብ መገኘት፣ ከሲቲዩ ጋርም ለሚኖረን ቦታ ስትፈልግ ማቅለል፣ የፔፐር ወርኮችን ለማቅለል አይ እነሱ ይሰራሉ ኮሚቴያቸውን መልሰው ያገለግላሉ በሚል ሰፊ የሆነ ነገር ይኖረዋል ብዬ አስባለሁ። በመቶ ሺዎች የሚቆጠሩ ትውልድ ኢትዮጵያን እንደሚኖሩባት በሚነገርባት ዩናይትድ ስቴትስ የኢትዮጵያውያን የንግድ ማህበረሰብ ያለው አበርክቶት የማይናቅ ቢሆንም ከሌሎች ማህበረሰቦች ተጽዕኖ ፈጣሪነት ጋር ሲነጻጸር ግን ተጨማሪ ስራ እንደሚጠብቀው የሚናገረው ሌላኛው የመርሃ ግብሩ አስተባባሪ ዳንኤል ገብረ ማርያም ነው። ይህንን ለመቀየር ታዲያ ደረጃውን የጠበቀ የንግድ ባህል ለማጉልበት መወሰድ ያለባቸውን እርምጃዎች ዳንኤል ያስረዳል። ራሱን የቻለ ኢትዮጵያ እንደምታውቀው ራሳችን የቻለ ባህል፣ ወግ፣ ታሪክ አለን። ብዙዎቻችን የመመገቢያ እቃዎቻችን የተለዩ ናቸው። የምግብ ፍጆታችን ለየት ያለ ነው። ከሌላው ማህበረሰብ ማለት ነው። ህንዶችን አሁን ስትመለከት የራሳቸውን ቅመማ ቅመሞች እዚህ ሀገር ይሸጣሉ ማለት ነው። ግን ስታንዳርዱን በጠበቀ መልኩ ነው። ማሸጊያው አቀማመጡ ምናምን ማለት ነው የእኛ ከእነሱ አንሱ አይደለም ነገር ግን ስታንዳርድ ስለማንጠብቅ ወይንም ደግሞ በተለምዶ ዝም ብለን ስለምናደርግ ሰዎች ትልልቅ ሱፐርማርኬቶች ውስጥ መግባት አልቻሉም ማለት ነው ወደዛ ነገር ግን መሸጋገር አለበት ምክንያቱም አለም እያደገ ስለሄደ በዛ ወደ እኛ ስታንዳርድ ሊመጡ አይችሉም ማለት ነው ስለዚህ ለምንድ ነው እኛ እንጀራችን ሆል ፉድ ውስጥ የማይሸጠው ለምንድነው ሴፎ ውስጥ ብዙ ኮሚኒቲ አለ ማለት ነው ወደዛ እንትን በዛ ደረጃ የምናቀርበው ከሆነ ፓኬጁን ምን ምን እዛ ምግብ ውስጥ እንዳለ እንጽፍ ከሆነ እዛ የማይቀበሉበት ምን ምክንያት የለም ብለን እናስባለን። እና ትልቁ ችግር ስታንዳርድን መጠበቅ ነው ብለን ስለምናስብ፣ ወደዛ ነገር ደግሞ ለመሄድ ትሬኒንግ እና ስልጠና በጣም አስፈላጊ ነው። በማህበር መደራጀት የሆነ ነገር ለመጠየቅም መንግስትንም ለማሳመንም ነጋዴዎች እርስ በርሳቸው አንድ መሆን አለባቸው። ማህበር ማቋቋም አለባቸው። እነሱን የሚወክል ችግሮቻቸውን ለሴናተሮችም ለሜሩም ለማቅረብ አንድ ማህበር እንደ ግለሰብ ሳይሆን ይሄ ችግር አለብን ብለው ቢሄዱ በማህበር ችግራቸውን ለመቅረፍ የአሜሪካ መንግስት በጣም በሩ ክፍት ነው ብዬ አስባለሁ። በሜድን ኢትዮጵያ የንግድ ትርኢት ላይ መቀመጫቸውን በዩናይትድ ስቴትስ ካደረጉ ተቋማት በተጨማሪ ኢትዮጵያ ውስጥ የተመሰረቱ ድርጅቶች ምርቶቻቸውን ለተጠቃሚዎች አሳይተዋል። በዚህ ረገድ የሚጠቀሰው በዓለም አቀፍ ገበያ ላይ ትኩረትን ያገኙ የቆዳ ምርቶችን አምራቹ ሳምራ ሌዘር የተሰኘው ድርጅት ነው። የድርጅቱን መስራችና ዋና ስራ አስኪያጅ ሳምራዊት መርሴ ያዘንን ለሀገር ውስጥ አምራቾች ይህን የመሰለው ምርሃ ግብር ፋይዳው ምን ይሆን ብለን ጠይቀናታል። በጣም ትልቅ ፋይዳ ነው ያለው። በጣም ትልቅ ፋይዳ ነው ያለው። አንደኛ እዚህ አገር በጣም ብዙ ጊዜ የኖሩት ሰዎች አሁን የኢትዮጵያ ምርት ሲባሉ የእኛም ብቻ ሳይሆን የሌላውንም ሲያው ይገርማቸዋል። ኢትዮጵያ ውስጥ ይሄ ይሰራል፣ ይህንን አዌርነሱን ይፈጥርላቸዋል። ሌላ ግን አሁን የሲቲ ካውንስሉ ይሄ የካውንቲው አንዳንድ ሰዎች መጥተው ነበረ። እነሱም በጣም ነው ኢምፕረስድ የሆኑት ያንን ማየታቸው፣ ኢትዮጵያ ውስጥ ይሄ ይሰራል የሚለው ነገር እና ቱሳም ኤክስተንት በሚታይ በሚዳሰስ በሚጨበጥ ሁኔታ ከኢትዮጵያ የወጡ ነገሮችን ማየት ስለ ኢትዮጵያ ኢሜጅም ያላቸው ነገርም ትንሽ ይቀይራል ብዬ አስባለሁ። ሜድን ኢትዮጵያ የንግድ ትርኢትን እውን እንዲሆን የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ትውልደ ኢትዮጵያውያንን ጨምሮ በከተማ ውስጥ የሚኖሩ ማህበረሰቦችን እንደሚጠቅሙ የታመነባቸው መርሃ ግብሮችን በመደገፍ ላይ እንደሚገኝ የተነገረለት የከተማው አስተዳደር የዚህ መድረክ ፍሬዎች እንዲሆኑ ካቀዳቸው ጉዳዮች መካከል የተወሰኑትን ሰምተናል። ከከተማው አስተዳደር ቀጠና አቀፍ የፈጠራ መርሃ ግብሮች ኃላፊ ማርታ አሌ። አንደኛ ንግድ ማለት ማትረፍ ብቻ ሳይሆን ራስን የሚያስችል በቃ እንዴት ነው ሰልፍ ሰፊሸንሲ ነው የሚሉት፣ እዚህ ሀገር እራስን እንዴት ነው የምትችለው? እንዴት ነው ፕሮዳክት ማዘጋጀት የምትችለው? ለማርኬቱ የሚጠቅመ አይነት የሚፈለግ አይነት ስታንዳርዱን የጠበቀ አይነት ፕሮዳክት እንዴት ነው የምታቀርበው? እሱን አይ ቲንክ ሁሉም ቬንደሮች መልሰውት የመጡት ጥያቄ ሊሆን ይችላል። ግን እዚህ ደግሞ ሲያቀርቡት እንዴት ነው የማቀርበው? ለማን ነው የማቀርበው? ማን ነው የሚመጣው እዚህ የሚለውን የተለያየ ንግድ ስፔሻሊ አሜሪካን ውስጥ ቀላል ነገር አይደለም። ስፔሻሊ ሲጀመር ማለት ነው። እና እንደዚህ አይነት መድረኮች ኤክስፖዠር ነው የሚፈጥሩት። ዘገባችንን የምንደመድመው አውደ ርዕዩን ሲጉብኝ ባገኘናቸው አንጋፋው የገበያ ጥናትና የንግድ እድገት ባለሙያ አቶ ፒተር ገብሬ ሀሳብ ይሆናል። የትውልድ ኢትዮጵያውያኑ የንግድ ተሳትፎና አቅም በራሳቸው በኢትዮጵያውያኑ ከሚመሰረቱ የንግድ ተቋማት መጠናከር ጋር ያለውን ተያያዥነት አንስተው የበለጠ የንግድ ዘርፍ አቅም ይጠነክር ዘንድ ሊያግዙ የሚችሉ ሀሳቦችን አጋርተዋል። ምናልባት ለዚህ መሰረት ይሆን ትልልቅ ቢዝነሶች፣ ትልልቅ የንግድ ድርጅቶች ትንንሾቹን ለማገዘም ለማስተዋወቅም መድረክ ቢፈጥሩ ስፖንሰር ቢያደርጉ ጥሩ ይሆናል ብዬ አስባለሁ። በተረፈ ግን እንግዲህ ከዚሁ እየተማሩ ንግዳችን፣ አቀራረባችን፣ መረጃ አሰጣጣችን እንዴት ማሻሻል አለብን? ራሱ የሀገራችን እቃም ቢሆን በምን መልክ ፓኬጅ ብናደርገው ነው መሸጥ ያለብን? መሸጥ የሚችለው በምን መልክ ብናስተዋውቀው ነው የሚለው ይህ እንግዲህ ከቢዝነስ ፕላን ከማውጣት ጀምረዋል የገበያ የማሳደግ ስትራቴጂ ከመቀየስ ጀምሮ በየጊዜው አጫጭር ኮርሶችም አሉ፣ ስልጠናዎችም አሉ፣ ድጋፍ የሚሰጡ ድርጅቶችም አሉ። እነዚህ ሁሉ ተጠቅመን ለማደግ መሞከር ነው። ያለውን ሪሶርስ መጠቀም ያስፈልጋል። አቶ ፒተር ሜድን ኢትዮጵያን የመሰሉ ዝግጅቶች በንግድ ላይ በተሰማሩ አካላት መካከል መተዋወቅን ለማጠናከር ጠቃሚ መሆናቸውን በመጥቀስ መልካም ጅምር መሆኑንም አክለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ዩጋንዳ ከሰሞኑ የታዳጊዎች ማህበራዊ ሚዲያ አጠቃቀም ላይ ሕግን አርቅቃለች ይለናል ተከታዩ ዘገባ። በኡጋንዳ የሚገኙ የሚዲያ ነጻነት ተሟጋቾች ፕሬዚደንት ዩሪ ሙሴቪኒ ኮምፒውተርን ያለ አግባብ መጠቀም በሚለው የሕግ ረቂቅ ላይ መፈረማቸውን ተቃውመዋል። ተሟጋቾቹ በህጉ ላይ የሰፈሩት ግልጽ ያልሆኑ ቃላት የመንግስት ተቃዋሚዎችን ዝም ለማሰኘት ሊውሉ እንደሚችሉ ይናገራሉ። በኡጋንዳ የማህበራዊ ሚዲያ ተጠቃሚዎች ሚዲያውን ያለ አግባብ በመጠቀም ጥፋተኛ ሆነው ከተገኙ ከአምስት እስከ አስር ዓመት በሚደርስ እስራት ሊቀጡ ይችላሉ። በፕሬዚደንት ሙሴቪኒ ባለፈው ሐሙስ የተፈረመው አዲሱ ህግ በኡጋንዳ ህግ የተከለከሉ መረጃዎችን በማህበራዊ ሚዲያዎች ማተም፣ ማሰራጨትና ማጋራትን ይከለክላል። እንዲሁም የድብቅ ያልተገለጸና የሐሰት ማንነትን በደረገጽ ላይ መጠቀምን ይከለክላል። ባለፈው ሰኔ የኡጋንዳ ጋዜጠኛ አጋተር አትሄር በትዊተር ገጹ ምክር ቤቱ አፈጉባኤ አኒታ አሞንግ እና ምክትላቸው ቶማስ ታይቧ የቅንጦት ተሽከርካሪዎችን እንዲገዙ ምክር ቤቱ የፈቀደበትን መንገድ በሰበር ዜና አውጥተዋል። ተሽከርካሪዎቹ ከ730 ዶላር በላይ የወጣባቸው ስለነበሩ በህዝቡ ዘንድ ቁጣን ቀስቅሶ ነበር። ከሳምንት በኋላ የካምፓላ ማዕከላዊ ሕግ አውጪው ሙሐመድ ኒሴሬኮ የማህበራዊ ሚዲያውን መቆጣጠር የሚያስችል የህግ ረቂቅ አስተዋወቁ። አትሄር ለቪኦኤ አዲሱ ህግ ከዚህም በፊት የወጡ ህጎችን መልሶ በማባዛት የምርመራ ጋዜጠኝነትን ለማሽመድመድ የተዘጋጀ ነው ይላል። ፐብሊሽ እዚህ ውስጥ ያለው ነገር ሁሉ የማይረባ ነው። ያልተፈቀደ መረጃ ማተም አትችሉም እያልን ነው። ህገ መንግስቱ ያረጋገጠው ሀሳብን በነጻነት መግለጽ መረጃዬን ለማውጣት መጀመሪያ ፈቃድ መጠየቅ ያለብኝ መሆኑን አይገልጽም። ሀሳብን በነጻነት ስገልጽ የሚናገረው ስለ መረጃ መስጠት መቀበልና ማሰራጨት ነው። ስለዚህ ይህ ያንን መብት በእርግጥም የሚጋድብ ነው። ከወላጆች ወይም አሳዳጊዎች ፈቃድ ውጭ ያሉ መረጃዎችን የሚያጋሩ የማህበራዊ ሚዲያ ተጠቃሚዎች እስከ አምስት ዓመት በሚደርስ እስራትና 3900 ዶላር እንዲቀጡ ህጉ ያዛል። ያለ ግለሰቡ ፈቃድ የቪዲዮ ምስሉን ወይም ድምፁን መጠቀም እስከ አስር ዓመት በሚደርስ እስራት ሊያስቀጣ ይችላል። ከሰሃራ በታች ዓለም አቀፉ ለጋዜጠኞች ተሟጋች ኮሚቴ ሲፒጄ ተወካይ ሞቲኮ ሙሞ ህጉ ገና ካፈጣጠሩ ጀምሮ አስገራሚ ነበር ይላሉ። ህጉ የጥላቻን ንግግር የተረጎመንበት መንገድ ያስደነግጣቸው መሆኑንም ይገልጻሉ። የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮላዘል መልእክቶችን ስለማሰራጨት የሚያትተውን የህጉን ክፍል ብትመለከት፣ የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮላዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጉመው ሰው ሰዎች ሲታፈኑ እናያለን ማለት ነው። የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮል አዘል መልእክቶችን ስለማሰራጨት የሚያትተውን የሕጉን ክፍል ብትመለከት የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮል አዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጉመው ሰው ሰዎች ሲታፈኑ እናያለን ማለት ነው። በቅርቡ በትዊተር ገጻቸው ላይ የኡጋንዳ ኃይሎች ኬንያን ወረው መያዝ ይችላሉ ብለው የፎከሩት የፕሬዚደንት ሙሴቬኒ ልጅ ሙሁዙ ኬኒሩ ጋባ ጄኔራል ሆነው ተሾመዋል። በዚህ የተነሳ ሙሴቬኒ ለናይሮቢ የይቅርታ ደብዳቤ ለመጻፍ ተገደዋል። የሰብአዊ መብት ተሟጋች ጠበቃ ኤሮን ኪዛ አዲሱ ሕግ እንደዚያ ያሉ የትዊት መልእክቶችን ለመተቸት የሚደፍሩትንም ይገድባል ይላሉ። ለምሳሌም ሰራዊቱ ውስጥ ብትሆንና ከሰራዊቱ ከፍተኛ አጋዦች ጋር ብትጋጭ አንድ ነገር ከተናገርክ ይህ ሕግ አንተ ላይ ተግባራዊ ሊደረግ ይችላል። በካቢኔውም ውስጥ ሆነ ከፕሬዚዳንቱ ጋር ባትስማማ እንዲሁ ይሁን። እንጂ የምሁዚን ፕሮጀክት የሚቃወሙ ሰዎች ዋነኞቹ ዕላማዎች ናቸው፣ ከሁሉም የበለጠ ተጠቂዎች ይሆናሉ። ስለዚህ ይህን ህግ በመጠቀም ማንኛውም ተቃውሞ በኃይል ይታፈናል። የማስታወቂያ ሚኒስትሩ ክሪስ ባሪዮ ሙንሲ ህጉ የወጣው ማህበራዊ ሚዲያና ኢንተርኔትን በኃላፊነት መጠቀም እንዲቻል ለማስተዋወቅ ነው ሲሉ ለቪኦኤ ተናግረዋል። በማሻሻያ ህጉ የተካተተው መልእክት እባካችሁ የሚዛለፉ ስነ ምግባር የጎደላቸው የአገሪቱን ደረጃ የማይጠብቁ መልእክቶችን አታስተላልፉ የሚል ነው። አጸያፊ መልእክቶችን አትጀምሩ ነው የሚለው። በእኔ አስተያየት ቅን ህግ ነው። የፕሬስ ነጻነት ተሟጋቾች ሊሻር ይችላል በሚል ተስፋ ህጉን በፍርድ ቤት እንደሚሟገቱ የሐሙስ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። ያለን ሰዓት ስላለቀ የጀመርነውን ዘገባ መፈጸም አልቻልንም። ይሁን እንጂ ሙሉ ዘገባውን በቪኦኤ አምሃሪክ ድረ ገጽ ላይ እንዲሁም ደግሞ ፌስቡክ ገጽ ላይ በመግባት ልትከታተሉት ትችላላችሁ። ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ላይ ቪኦኤ አምሃሪክ ላይ በመግባት ለጋቢና ቤ እያላችሁ በመልእክት ሳጥናችን ላይ አስቀምጡልን እንዲሁም ደግሞ የስልክ ጥራችሁን ከተዋችሁልን አስተያየቶቻችሁን ለመሰብሰብ እንደውላለን። ኤደን ገረመው መሰናዶን የመራው፣ ኤልያስ አስማረ በቅንብሩ። በዚሁ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በዚህ ላይ እንሰናበታለን።